እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም የዓለም አገሮች ሰላም ሁኔታ አስመልክቶ የሰላም ይዞታ ሰንጠረዥ በመባል የሚታወቀው ወይም ፔስ ኢንዴክስ በቅርቡ ይፋ ባደረገው ሪፖርት ኢትዮጵያን የሚመለከተው ክፍል ዝቅተኛ ደረጃ ላይ መሆኑን ያሳያል ይለናል። ዲሞክራሲ በተግባር መንደርደሪያ ለደረጃዋ ማሽቆልቆልማቢ ምክንያቱ ባለፈው ዓመት በመንግስቱ ላይ የተነሳውን ህዝባዊ ተቃውሞ ተከትሎ የወጣው የአስቸኳይ ጊዜ አዋጅ መሆኑ ተመልክቷል። በዚሁ በአውሮፓውያኑ ዓመት 2017 በጨነገፉ ወይንም ለመጨንገፍ አደጋ በተጋለጡ ሀገሮች መመዘኛ ደግሞ ኢትዮጵያ አብራት ተጠቅሳለች። በሪፖርቱ የዓለም ሀገሮች ምን ያህል የሰብአዊ መብቶችንና የምጣኔ ሀብት እኩልነትን እንደሚያከብሩ እንዲሁም ሌሎች መብቶችን የሚመለከቱ መለኪያዎች ይፋ ሆነዋል። የምሽቱ ዲሞክራሲ በተግባር ፕሮግራም በዚህ ላይ ያተኩራል። ዝግጅቱ የባለሙያ ትንታኔም ተካቶበታል። ከመንግስት ምላሽ ለማግኘት የተደረጉ ጥረቶች ግን ዛሬ በነበረው የቴሌፎን መገናኛ ችግር ሊሳካ አለመቻሉን ጠቅሶ ሰለሞን ክፍሌ የፕሮግራሙ አዘጋጅና አቅራቢ ተከታዩን ይዘው ቀርበዋል። የሰላሙን ሁኔታ አስመልክቶ የቀረበውን ሪፖርት እናስቀድም ኢትዮጵያ በአካባቢው ሀገሮችና በአጠቃላይ በዓለም ደረጃዋ ሊያሽቆለቁል የበቃው በኦሮሚያና አማራ ክልሎች የተቀሰቀሱ ጸረ መንግሥት ተቃውሞዎችን ለመጨፍለቅ ሲባል ባለፈው ጥቅምት የአስቸኳይ ጊዜ አዋጅ ከወጣ በኋላ ነው ይላል ሪፖርቱ። በዚሁ መሠረትም ምስራቅ አፍሪካዊቱ ሀገር ኢትዮጵያ የሰላም ሁኔታቸው አነስተኛ ነው ከሚባሉ 161 ሀገሮች 134ኛዋ እንደሆነች አመልክቷል። የአስቸኳይ ጊዜ አዋጁ ይላል ሪፖርቱ በማከል አዋጁ ለመንግሥቱ መጠነ ሰፊ ሥልጣን በማጎናጸፍ የሰዓት እላፊ አዋጅ መደንገግ፣ ህጋዊ ሂደቶችን ለማስቀረትና ለወታደሩም ገደብ የለሽ ስልጣን በመስጠት ተቃውሞን ለመጨፍለቅ አስችሎታል። ለጊዜው በዚሁ ርዕስ ላይ እንቆይና እስቲ የምሽቱን እንግዳይን ፕሮፌሰር አለማየሁ ገብረ ማርያምን እንዲተነትኑ ልጋብዝ። የሁልጊዜ ተባባሪያችን ፕሮፌሰር አለማየሁ በካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህርና የህግ ጠበቃ ናቸው። በጉዳዩ ላይ ሰፋ ያለ ትንተና አቅርበዋል። አመሰግናለሁ ስለጋበዛችሁ። እንደገና አዋጁ ምን ያህል የሰብአዊ መብቶችንና ዲሞክራሲን በሀገሪቱ ለማስፈን የተያዙ ጥረቶች ጎድቷል ይላሉ ፕሮፌሰር? ግሎባል ፒስ ኢንዴክስ የተባለው ባወጣው መረጃ የጠቀሳቸው ብዙ ነገሮች አሉ። መጀመሪያ ስለ አንኳር የሆነውን እዚህ ላይ ሪፖርቱ ምንድን ነው የሚለው በዓለም ላይ ሰላም በዚህ ዓመት ላይ በጣም ቀንሷል፣ ነገር ግን ከአፍሪካ ሁሉ በኢትዮጵያ ላይ በጣም ሰላም ቀንሷል ይላል። ይሄንን እንግዲህ ሲሉ ዝም ብሎ በጭፍን ያደረጉት ነገር አይደሉም። ብዙ ነገሮች ተመልክተውታል። በዚህ ላይ ሀያ ሁለት የሆኑ ነጥቦች አሉ የሚመለከቱት ይሄንን ድምደማ ከመድረሳቸው በፊት ይሄ ሰፋ ያለ በአገሪቷ ውስጥ ወይንም እነዚህ በተመረመሩት ሀገሮች ውስጥ ምን ያህል ሰላም መኖሩን አለመኖሩን የሚያስታውቁት ነገሮች አንድ ወይንም ሁለት ነገሮች አይደሉም ወደ ሀያ ሁለት ነገሮች ከተመዘኑ በኋላ ነው። እነዚህ ሀያ ሁለት ነገሮች እንደው ብንደረድራቸው በዘርፍ ማለት ነው። በአገሪቱ ውስጥ ምን ያህል ደህንነት አለ? ህዝቡ ምን ያህል የራሱን ሴፍቲ ወይንም የራሱን ደህንነት ይጠበቅለታል? በአገሪቱ ውስጥ ምን ያህል ግጭትና አለመረጋጋት አለ? ሚሊተሪው በምን ያህል ህብረተሰቡ ውስጥ ጭቆና ወይንም አጠባበቅ ወይንም ተጽዕኖ ያደርሳል። በሀገሪቱ ውስጥ ምን ያህል የፖለቲካ እስረኞች አሉ። እነዚህን የመሳሰሉ ከሁለት የሚሆኑ ነጥቦች አሉ። እነዚህን ነገሮች በሙሉ ካመዛዘኑ በኋላ ነው ድምደማው ላይ ደረሱት። ይሄም ያለው ምንድን ነው? በአለም ላይ ሰላም በዚህ አመት ቀንሷል። ነገር ግን ከአፍሪካ ሁሉ ኢትዮጵያ ውስጥ በጣም በጣም ቀንሷል፣ እና ኢትዮጵያ የመጨረሻ ሆናለች ማለት ነው። ወይንም ህገ መንግስቱን ገለል አድርጎ በፈላጭ ቆራጭነት የሚሰሩት እሱ አንድ የሁሉም ደምዳሜ አስተያየት ነው። ነገር ግን ከሱ ስር ያሉ ብዙ ነገሮች አሉ፣ አሁን የጠቀስኳቸው። ስለዚህ ሰላምን ከአንድ ነገር ብቻ ሳይሆን አገሪቷ ውስጥ በብዙ መንገዶች ሰላም እንደሌሉ ነው የሚጠቁመው። እንግዲህ እዚህ ላይ ይሄ ግሎባል ፒስ ኢንዴክስ የተባለው ምንድን ነው ብለን ደግሞ ብንጠይቅ፣ ማንም የጻፈው ሪፖርት ነው ምናምን እንዳይባል ይሄ ሪፖርት ወይንም ይሄንን ምርመራ የሚደግፉት በዓለም ላይ ታወቁ እነ ኮፊ አይናን የዩናይትድ ኔሽንስ ሰክረታሪ ጀነራል የነበረው ፕሬዚደንት ጂሚ ካርተር፣ እነ ደዝመን ቱቱ ከደቡብ አፍሪካ፣ እነ ጀፍሪ ሳት ብዙ ብዙ እነ ሞ ኢብራሂም የመሳሰሉ ብዙ በዓለም ላይ ታወቁ በሰላም ስራ ላይ የተሰማሩ ሰዎች የሚደግፉት አይነት ስራ ስለሆነ ያቀረቡት አስተሳሰብና ያቀረቡት ትንተና እዚህ ላይ ከፍተኛ ቦታ መሰጠት አለበት። ዝም ብሎ ማንም ተራ ደረጃ ወይንም የተሰራ ነገር አይደለም። በጣም ክሬዲቢሊቲ ወይንም ታማኝነት ያላቸው ሰዎች የሚደግፉት አይነት ስራ ውጤት ነው። ቀድሞም የነበረ ቢሆንም በተለይ አሁን አዋጁ ከወጣ በኋላ ከቦታ ቦታ በነጻነት መንቀሳቀስ ስለማይቻል፣ ወታደሮች በሰላማዊው ህዝብ ላይ እያደረሱ ያሉትን በደል ስፋትና መጠን መናገር አይቻልም ይላሉ የፖለቲካ ተቃዋሚ መሪዎች። ፕሮፌሰር እንደሚያውቁት ደግሞ ዛሬ በኢትዮጵያ የኢንተርኔት አገልግሎት ተቋርጧል። በማህበረሰብ መገናኛ ብዙሀን ላይም ቁጥጥር ይደረጋል። ሰው ይፈራል። ይህ ሁኔታ እየቆየ ሲሄድ ወዴት ያመራል? ይላሉ እንግዲህ ይሄ አሁን ደግሞ የጠቀስከው ነገር ሌላ ደግሞ እንደዚሁ ኢንዴክስ አለ። የፍሪደም ኦፍ ኔት ኢንዴክስ ይባላል፣ መመዘኛ ማለት ነው። እሱም ራሱ አሁን የተናገርከውን ነገር ደግሞ ሰፋ ባለ መንገድ ይደግፈዋል። ትንሽ ጠለቅ አድርገን ደግሞ ከተመለከት ነው። አንደኛ ኢትዮጵያ ከአፍሪካ ከሁሉም በታች ነበር፣ ኢንተርኔት አገልግሎት ለሕዝቡ አቀራረብ ማለት ነው። አንደኛ ኢንፍራስትራክቸሩ ወይንም ኢንተርኔትን የሚያቀርበው ተቋሞች በጣም የደከሙ እና በብዙ ቦታ የሌሉ ናቸው። ግን ያለውም ደግሞ ራሱ በአስተዳደሩ ይዘጋል። አስተዳደሩ እንደፈለገው አጠቃቀሙን፣ ቢፈልግ ያቀርባል፣ ቢፈልግ ይነፍጋል፣ አላግባብ ይጠቀምበታል። ኢቨን ወጣቶች እንኳን ይጠቀሙበት ለሶሻል ሚዲያ ለመሳሰሉት ነገር ችግር ውስጥና መሳሰሉት ነገር ውስጥ ይጥላቸዋል ማለት ነው። ስለዚህ ኢንተርኔት በአሁኑ ጊዜ በጣም ለዓለም ኢኮኖሚም ሆነ ለአንድም ሀገር ኢኮኖሚ በጣም አስፈላጊ ነገር ነው። ኢንተርኔት ለብዙ ነገር ያገለግላል። ትምህርት መቅሰሚያ ነው፣ መረጃ መሰብሰቢያ ነው፣ ኢኮኖሚ ማካሄጃ ነው፣ የሰው መገናኛ ነው። ስለዚህ እነዚህ ነገሮች ኢንተርኔት የሌለው ሀገር ማለት ከዓለም ጋር የተነጠለ ወይንም ከዓለም ጋር ያልተገናኘ ማለት ነው። ስለዚህ ህዝቡን ከተነጥሎ ነው የሚኖረው ማለት ነው እና መነጠል ማለት ደግሞ ብዙ ነገሮችን ማጣት ነው። እውቀትን ማጣት ነው ብልጽግናን ማጣት ነው። ከሌላው ሀገር ጋር መገናኘትን ማጣት ነው። የኢንተርኔት ነጻነት ኢትዮጵያ በጣም የበታች ሆና ነው የምትገኘው። እና ሁኔታው እየቆየ ሲሄድ ወዴት ያመራል? እዚህ ላይ ትንሽ ሌላዎቹም ነገር መጠቆም እፈልጋለሁ። ምክንያቱም አሁን የምንነጋገርባቸው ነገሮች ከግሎባል ፒስ ኢንደክስ ከተባለው አልፎ ሌሎችም ኢንደክሶች አሉ። በብዛት አንድ አስራ አምስት የሆኑ ኢንደክሶች የተመለከትኳቸው፣ እነዚህ በሙሉ የሚያመሩት አስከፊ የሆነ ሁኔታ ላይ ነው የሚመራው ነው፣ ሂደቱ ወዴት ነው የሚለው ነው። እንግዲህ አገር ውስጥ አለመረጋጋት ከሌለ ህገወጥነት ከሰፈነ፣ በሀገር ውስጥ ያለውን ግጭት በጦር መሳሪያ ታፍኖ ከተያዘ፣ የህዝቡ ደህንነት መጠበቅ ካልቻለ፣ ህዝቡ አለ ህግ ሲታሰር ሲፈታ፣ እነዚህ የመሳሰሉት ነገሮች በዚህ ከቀጠሉ በሌሎቹም እንግዲህ ኢንዴክሶችም ሆነ በታሪክም የተመለከትን እንደሆነ ይሄ ነገር በጣም አስከፊና አገሪቷን በጣም ክፉኛ ቦታ ላይ ሊያደርሳት የሚችል ነው ይሆናል እና እነዚህ ነገሮች ሂደታቸው አሁን ወደዛ ነው የሚያመራ ነው የሚለው ምክንያቱም ያለው አስተዳደር የሰላምን እና የመረጋጋትም ወይንም ያሉትን ነገሮች ለማስተካከልና በሰላም ለመፍታት ፍላጎቱም ያለው አይመስልም። አማራጩ እየጠበበ እየጠበበ ነው የሚመጣው። ምክንያቱም በሰላማዊ መንገድ አንድን ነገር ለመፍታት ጊዜ ያለው ለሁሉም ነገር ጊዜ ያለው ነገሩ እያመረረና እየጠነከረ በሚሄድበት ጊዜ የሰላማዊ መፍትሄ ደግሞ የሚፈለጉበት ነገሮች የወደፊትም ውጤቱ በሰላማዊ ለመፍታት መንገዶች እየጠበቡ እየጠበቡ በሚሄዱበት ጊዜ ያለው ምርጫ ክፉኛ ብጥብጥና ሕዝብ ላይ ከፍተኛ ጉዳት የሚጥሉ አይነት ነገሮች የሚታዩ ናቸው የሚል አስተያየት ነው የሚጠቁመው። ፕሮፌሰር አለማየሁ ገብረ ማርያም ለሰጡን ሰፋ ያለ ማብራሪያ አመሰግናለሁ። እኔም አመሰግናለሁ ሰሎሞን፣ ሰለሞን መልካም ቀን ለሁላችሁም። ለአንተም ለአድማጮች። ኢትዮጵያ አሁንም ከአፍሪካ ሀገሮች ድሀ ከሚባሉት ውስጥ ትመደባለች። ከሕዝቧ አንድ ሶስተኛ የሚሆነው ከድህነት በታች ይኖራል። መንግስቱ ደግሞ በአህጉሪቱ ካሉት ሁሉ የበለጠ አምባገነን መሆኑን ተቺዎች ይናገራሉ። አድማጮች በዚህ ቅንብር ውስጥ የተነሱ ጉዳዮች ከኢትዮጵያ መንግሥት በኩል ምላሽ እንዲያገኙ ወደ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እንዲሁም የመንግሥት ኮሚኒኬሽንስ ጉዳዮች ጽፈት ቤት የሕዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰኢድ ስልኮች ደውዬ ለጊዜው የሚያነሳልኝ አላገኘሁም። የመገናኛ ችግር ቢኖርም ጥረቴ ይቀጥላል። ወደፊት እንዳገኘው ምላሻቸውን ይዤ እመለሳለሁ። ለዛሬ በዚሁ አበቃለሁ።